ንስ ምሪ ርኒ ይቅርታ፣ አየር ይቅርታ ጌታዬ፣ የዋሽንግተን አየር እንዴት ነው ሞቀ መሞቅ ይሞቃል? ዋሽንግተን በበጋ ወራት በጣም ይሞቃል። መብረድ እንዲያውም አዲስ አበባ ብዙ አይሞቅም። እንዲያውም ማታ ማታ ትንሽ ይበርዳል። ሙቀት አዲስ አበባ ባለፉት ወራት ሙቀት ነበር። ወንዝ። አዎ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየሄዱ በማግኘት ጊዜያቸውን አሳለፉ። ባህር ባለፈው ዓመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባህር ሄደን ነበር። ዳር ቤተሰብ በባህሩ ዳር ከቤተሰቡ ጋር ጥሩ ጊዜ ነበር። አሁን በደስታ ጊዜያችንን አሳለፍን። ፎርፍሎንስን ይቅርታ ጌታዬ፣ የዋሽንግተን አየር እንዴት ነው? ዋሽንግተን በበጋው ወራት በጣም ይሞቃል። አዲስ አበባ ብዙ አይሞቅም። እንዲያውም ማታ ማታ ትንሽ ይበርዳል። አዲስ አበባ ባለፉት ወራት ሙቀት ነበር? አዎ፣ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየ ሄዱ በመዋኘት ጊዜያቸውን አሳለፉ። ባለፈው አመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባህር ሄደን ነበር። በባህሩ ዳር ከቤተሰቦ ጋር ጥሩ ጊዜ ነበረዎት? አሁን በደስታ ጊዜያችንን አሳለፍን። እናሳለፍን ይቅርታ ጌታዬ፣ የዋሽንግተን አየር እንዴት ነው? ዋሽንግተን በበጋው ወራት በጣም ይሞቃል። አዲስ አበባ ብዙ አይሞቅም፣ እንዲያውም ማታ ማታ ትንሽ ይበርዳል። አዲስ አበባ ባለፉት ወራት ሙቀት ነበር? አዎ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየሄዱ በመዋኘት ጊዜያቸውን አሳለፉ። ባለፈው ዓመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባህር ሄደን ነበር። በባህሩ ዳር ከቤተሰቦ ጋር ጥሩ ጊዜ ነበረዎት? አሁን በደስታ ጊዜያችንን አሳለፍን። የኔ መኪና ከለማ መኪና ቀይ ነው። አዎ፣ ያንተ መኪና ከለማ መኪና ቀይ ነው። የፕሬዚዳንቱ ቤት ከቤቶች ሁሉ እጅግ በጣም ነጭ ነው። አዎ፣ ከቤቶች ሁሉ እጅግ በጣም ነጭ ነው። የለም፣ ከቤቶች ሁሉ እጅግ በጣም ነጭ አይደለም። አዲሱ ቤት ከሌሎቹ ቤቶች በጣም ሰፊ ነው። አዎ ሰፊ ነው። የለም ሰፊ አይደለም። የኢትዮጵያ አየር ከዚህ ሀገር አየር ጥሩ ነው። አዎ ከዚህ ሀገር አየር ጥሩ ነው። የለም ከዚህ ሀገር አየር ጥሩ አይደለም። ከዚህ እርሳስና ከዚያ እርሳስ የቱን ትወዳለህ? ይህኛውን እወዳለሁ። ከዚህኛውና ከዚያኛው ሰው የትኛው እጅግ በጣም አስተዋይ ነው? ያኛው ሰው እጅግ በጣም አስተዋይ ነው። ከሁለቱ ቤቶች በጣም ሰፊውን ትወዳለህ? አዎ፣ በጣም ሰፊውን እወዳለሁ። የለም፣ በጣም ሰፊውን አልወድም። ይህኛው ተማሪ አስተዋይ ነው። ይህኛው ተማሪ ከዛኛው በጣም አስተዋይ ነው። ከሁለቱ ተራራዎች የቱ በጣም ትልቅ ነው? ያኛው በጣም ትልቅ ነው። ከሶስቱ ተማሪዎች የትኛውን እጅግ በጣም ትወዳለህ? ሁለተኛውን ተማሪ እጅግ በጣም እወደዋለሁ። ከትልቁና ከትንሹ መናፈሻዎች የትኛውን በጣም ትወዳላችሁ? ትልቁን በጣም እንወዳለን። ከአዲስ አበባ ዋሽንግተን ይሞቃል? አዎ፣ ዋሽንግተን ይሞቃል። የለም፣ ዋሽንግተን አይሞቅም። የእናንተ አገር ከእኛ አገር በጣም ጥሩ ነው? አዎ፣ የእኛ አገር በጣም ጥሩ ነው። የለም፣ የእኛ አገር ከእናንተ በጣም ጥሩ አይደለም። ከትልቁ ትንሹን ቢሮ ትወዳለህ? አዎ፣ ትንሹን እወዳለሁ። የለም ትንሹን አልወድም። የዛሬው አየር ከትናንቱ ጥሩ ነው? አዎ፣ የዛሬው ከትናንቱ ጥሩ ነው። የለም የዛሬው ከትናንቱ ጥሩ አይደለም። ከቅዳሜና ከእሁድ የትኛው በጣም ይሞቅ ነበር? ቅዳሜ በጣም ይሞቅ ነበር። ጠዋቱ ከማታው ይበርዳል። አዎ ጠዋቱ ይበርዳል። የለም ጠዋቱ አይበርድም። ከሙቀትና ከብርድ የቱን ትወዳለህ? ብርድ እወዳለሁ። ከወንዙና ከባህሩ የትኛው ሩቅ ነው? ወንዙ በጣም ሩቅ ነው። ካንተ ልጅ ይልቅ ያቶ ለማ ልጅ ረጅም ነው? አዎ ረጅም ነው። የለም ረጅም አይደለም። ከዚያኛው ይልቅ ይሄኛው ሰው መጥፎ ነው? አዎ መጥፎ ነው። የለም መጥፎ አይደለም። ከአቶ ዮሐንስና ከወይዘሮ ጥሩነሽ አማርኛ የማን ጥሩ ነው? የአቶ ዮሐንስ ጥሩ ነው። ያንተ ክፍል ከዚህኛው በጣም ውድ ነው? አዎ የእኔ ክፍል ከዚህኛው በጣም ውድ ነው። የጥሩነሽ ጠረጴዛ ካንተ ጠረጴዛ ይሻላል? የለም አይሻልም። ከአረንጓዴው መጽሐፍ ቢጫውን ይመርጣል? አዎ ቢጫውን ይመርጣል። ከቀዩ መኪና ይልቅ ቢጫውን በጣም ትፈልገዋለህ? የለም፣ በጣም አልፈልገውም። ከዛሬና ከነገ ወደ አገራችሁ መቼ መሄድ ትፈልጋላችሁ? ከነገ ይልቅ ዛሬ መሄድ እንፈልጋለን። ከእርሶ አማርኛ ይልቅ የባለቤቶ በጣም ጥሩ ነው? የለም በጣም ጥሩ አይደለም። ከልብስ ይልቅ ጫማ ትመርጣለህ? ጫማ በጣም መርጣለሁ። ከቢራ ይልቅ ጠጅ ለመጠጣት ትፈልጋለህ? የለም ጠጅ ለመጠጣት አልፈልግም። ከዶሮ ወጥ ይልቅ የአሳ ወጥ ትወዳለህ? አዎ የአሳ ወጥ ወዳለሁ። ከውሻው ይልቅ ድመቷን ትወዳለህ? ሁለቱንም አልወድም። ማለቴ፣ ድርሰት ከመኝታዬ ተነሳሁ። ለማርፍዶ ይመጣል። ማርፈድ። ጢም የለኝም። በዚህ ወር ውስጥ ጢምን አልላጭም። ተላጨ። መላጨት ይላጫል። ሚስቴ በበረንዳው ላይ ተቀምጣለች። ግቢ ውስጥ ጋዜጣ አነባለሁ። አትክልቱ በጣም ለምለም ነው። እሱ በጣም አስደሳች ሰው ነው። አንድ ረጅም ዛፍ ግቢ ውስጥ አለ። ወደ ዋና እንደሚሄድ ለባልንጀራዬ እነግረዋለሁ። አበባን እንሰጣጣለን። ተሰጣጠ። መሰጣጠት። ይሰጣጣል። በተማሪ ቤቱ አቅራቢያ ሆቴል አለ። የአሜሪካን አምባሲ አቅጣጫ በየት ነው? በሳምንት ውስጥ ከሥራ ከምናርፍባቸው ከሁለቱ ቀኖች አንዱ ትናንት እሁድ ስለ ነበር እኔና ባለቤቴ ከምኝታችን አርፍደን ተነሳን። እኔ ፊቴን እስክታጠብና ጢሜን እስክላጭ ልብሴንም እስክለብስ ድረስ ባለቤቴ ቁርስ አዘጋጅታ ወደ ምግብ ቤት ጠራችኝ። እኔም ገብቼ ምግቤን ከበላሁ በኋላ ባለቤቴ ልብሷን ለብሳ እስክትወጣና ወደ ቤተ ክርስቲያን እስክንሄድ ድረስ በበረንዳዬ ላይ እንሸራሽር ነበር። በግቤ ውስጥ ያሉትን ለምለምና አስደሳች አበባዎችና ዛፎች ስመለከት ባልንጀራዬ አቶ ዮሐንስ ወደ ዋና ለመሄድ ተዘጋጅቶ ሲመጣ አየሁትና ሰላምታ ተሰጣጠን። እኔም ለዋና ወደ የትኛው ወንዝ እንደሚሄድ ብጠይቀው ወደ አንድ ሩቅ ወንዝ እንደሚሄድ ነገረኝ። ምክንያቱም በአቅራቢያው ያለውን ወንዝ ስለማያውቅ ነው። በኋላ ግን አቅጣጫውን አሳይቸው ወደ ወንዙ ሲሄድ እኔ ከባለቤቴ ጋር ወደ ቤተ ክርስቲያን ሄድሁ። ጥያቄዎች፦ ከሥራ የምታርፉባቸው ቀኖች ስንት ናቸው? የቀኖቹ ስም ማን ማን ይባላል? ለማና ባለቤቱ ከመኝታቸው ምን ጊዜ ተነሱ? ለምን በጣም አርፍደው ተነሱ? የአቶ ለማ ባለቤት ቁርስ ስታዘጋጅ እሱ ምን ይሰራ ነበር? ቁርሳቸውን ከበሉ በኋላ አቶ ለማ ምን አደረገ? አቶ ለማ በረንዳው ላይ ሲንሸራሸር ማንን አየ? ከባልንጀራው ጋር ስለምን ተነጋገሩ? ንግግራቸውን ከጨረሱ በኋላ ባልንጀራው የት ሄደ? አቶ ዮሐንስ ከባለቤቱ ጋር የት ሄደ? This is the end of unit 19.